ምስራጭ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በድንቅ አጠራሩ በልጁ በጌታ በኢየሱስ ክርስቶስ በኩል ምሕረትን ያደረገልን እግዚአብሔር አምላካችን የተመሰገነ ይሁን። እያንዳንዷን ቀን በሰላም አሳልፈን ዛሬ ደግሞ በፊቱ እንድንገኝ የረዳን እግዚአብሔር አምላካችን ነው። በመውጣታችንና በመግባታችን በምናከናውነው እያንዳንዱ ነገር እግዚአብሔር ባይረዳንና ባይደግፈን ኖሮ በእውነት ይህቺን ቀን፣ ይህቺን አየር፣ ይህቺንም ሰዓት እንኳን መድረስና ማየት አንችልም ነበረ። እግዚአብሔር ግን ወገኖቼ ከሞት ከሥራት ከሰይጣን ሰንሰለት ሁሉ ፈትቶን ዛሬ ደግሞ በፊቱ እንድንቀመጥና ዘላለማዊና ቅዱሱን ስሙን እየጠራን እንድናመልከው ምሕረቱን አብዝቶልናል። እንደ እኔና እንደ እናንተ እየታደለ የለም። ዛሬ እየተቀበልነውን ይህንን እምነታችንን በዓለት ላይ መስርተን መቆም መቻል አለብን። የሸንበቆ ቤት መሆን የለበትም። ጎርፍ ሲመጣ እያነቃነቀው የሚጥለው ዐይነት እምነት መሆን የለበትም። አዎ የመሠረት ነው እምነታችን በዓለቱ በኢየሱስ ክርስቶስ ላይ መሆን አለበት። ስለዚህም ደግሞ ሰላሳና ስልሳ መቶ ፍሬም የሚያፈራ እምነት መሆን አለበት እንጂ በየዬና እነሆ ነፋስና ጎርፍ ሲመጣበት የሚፈርስ ዐይነት እምነት መሆን የለበትም። እግዚአብሔር ደግሞ ይህንን እምነታችን እስከ መጨረሻው ድረስ ያጸናልናል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች፣ እግዚአብሔር አምላካችን ይክበር ይመስገን። ባለፈው ክፍለ ጊዜ ጥናታችን የጀመርነውን የማቴዎስ ወንጌል መጽሐፍ ጥናታችንን ዛሬ እንቀጥላለን። አስተማሪው መንፈስ ቅዱስ ነው። አዎ በዓለት ላይ ቤቴን መስርቻለሁ። እግዚአብሔር ሆይ እስከ መጨረሻው ድረስ አጽናልኝን በለው። በሚኖር መሠረት በዓለት ላይ ጀምረን አለቀልን ስንል ሰርተን አሳምረን ያገዳይ ሰንበሌ

ነው ያፍራ ሰላሳና ስልሳ። ሙሉ ደግሞ ስጠ የሰራናይ ነው ያፍራ ሰላሳና ስልሳ የጣረሰው ብዙኑ የዘራ ነው ፍሬ የሌለው ገለባ ብቻ ነው። ጥሪታችን አልቆ ተሟጦ፣ ጎተራችን እንዲው በሜዳ ላይ ቀርቷል አዝመራችን ሙሉ ደሞዝ ስጠ የዘራነው ያፈራ ሰላሳና ስልሳ ሙሉ ደግሞ ስጠን። የዘራነው ያፈራ ሰላሳና ስልሳ። አዎ ደለለኝ። በዚህ ዝማሬ ስላገለገለን እግዚአብሔር አገልግሎቱንና ኑሮውን ይባርክ። ወገኖቼ፣ እግዚአብሔር ሆይ ሰላሳና ስልሳ መቶም ፍሬ ላፍራልህ፣ ሙሉ ደሞዝን ስጠኝን በለው እንደ ዝማሬም እንዲሁን ለማመነው እግዚአብሔር ደግሞ ይህንን ያደርጋልና፣ እግዚአብሔር ይክበር ይመስገን። እንጸልይ። አቤቱ አባታችን ሆይ እነሆ እናመሰግንሃለን ስለዚህች ቀን ስምህን ስናነሣ ስምህን ስናሰላስልና ስናስብ ልባችን በውስጣችን ይዘላል። እግዚአብሔር አባቴና አምላኬ ሆይ ማለቂያ ወደ ሌለው ወደ ታላቁና ዘላለማዊ ምሕረትህ ደግሞ በዚህን ጊዜን እንቀርባለን፣ እንወድቃለን በፊት አቤቱ አምላካችን ሆይ አንተን ሳያውቁ እነሆ በጨለማ ዓለም ውስጥ በኀጢአት የሚኖሩ የሚዳክሩ ብዙዎች አሉ። ለስምህ የቀኑ የሚመስላቸው እነሆ ወንድሞችና እህቶችን የክርስቶስ ኢየሱስ ልጆች የሆኑትን የሚያሳድዱ ብዙዎች አሉ። እነዚህንም ሁሉ እንድታስባቸው ቅናታቸውን እውነተኛ መንፈሳዊ ቅናት እንድታደርገው፣ እግዚአብሔር አባቴና አምላኬ ሆይ ወንድማቸውንና እናታቸውን ከመጥላት የሚያፈቅር እውነተኛ መንፈሳዊ ቅናት እግዚአብሔር ሆይ በልባቸው ውስጥ እንድታሳድር እኔ ጸልያለሁ። አንተ ታውቃለህ፣ ወገኔ በምን ዐይነት መልክ እንዳለ እግዚአብሔር ሆይ አንተ ታውቃለህ እህቶቼ እና ወንድሞቼ በምን መልክ እንዳሉ። አንተን ከማመናቸው እየተነሣ የሚሰደዱ ዛሬም የሚቈነጠጡ፣ ዛሬም መከራን የሚቀበሉ ስለ ስምህ ብዙዎች አሉ። ኦ ልዑል እግዚአብሔር አምላኬ ሆይ ከጸባዖትህ ተመልከታቸው። በዚህ ፈተና ውስጥ የሚያልፍን እምነት ደግሞ እንድትሰጣቸው ጸልያለሁ። በዚህ ፈተና ውስጥ የሚያልፈውን እምነት እግዚአብሔር ሆይ ኖክ ላይ ከጸባዖት በላያቸው ላይ እንድታፈስ ኀይልና ብርታት እንድትሆናቸው ጥበብንም እንድትለግሳቸው ጸልያለው። ኦ ጌታ እግዚአብሔር አምላኬ ሆይ በቤታቸው አንተን ማምለክ ሲችሉ ሙሉ ነጻነት እያላቸው የሰነፉ እኖ ኅብረት የሌላቸው አንድ ላይ በመሰባሰብህ ደግሞ ቃልህን መማር ያልቻሉ ክርስቲያን አባቶችና እናቶች ለቤተሰቦቻቸው ለልጆቻቸው ምሳሌ መሆን ያቃታቸው ብዙዎች አሉ። ልጆች እኖ እንደ እግዚአብሔር ቃል ማደግ አቅቷቸው የውጪውን ዓለም እየወደዱ በውሸት በመሳሰለውና በሌላ ኀጢአትም ደግሞ የተጠመዱና የተያዙ አሉ። እግዚአብሔር ሆይ ሕዝብህ ቡራ ቡሬ ሆነዋል። በተለያየ የባድ አምልኮ ተጠምዷል። በተለያየ እግዚአብሔር ሆይ ኀጢአት ውስጥ ተዘፍቋል። አገልጋዩ የተለያዩት ሁሉ ከላይ እስከ ታች ያሉት እግዚአብሔር ሆይ በምን ዐይነት መልክ እንዳሉ በምን ዐይነት ሕይወት ውስጥ እንዳሉ አንተ ታውቃቸዋለህ። እኔ ለምን ይህንን ጸሎት እንደምጸልይ ለአንተ ይገባሃል። እግዚአብሔር ሆይ ኖ ለሌሎች ነፍሳት አርያ መሆን ሲገባቸው፣ መልካም እረኛ መሆን ሲገባቸው የሥጋቸውን ተድላ ብቻ መርጠው እግዚአብሔር ሆይ ሕዝብህን፣ መንጋውን ደግሞ ለተኩላና ለቀበሮ የሰጡ ብዙዎች አሉ። ለእነዚህም ደግሞ እግዚአብሔር አምላኬ ሆይ ጸልያለሁ፣ ማስተዋልን እንድትሰጣቸው ከአንተ የተቀበሉትን አደራ እስከ ፍጻሜው ድረስ መጠበቅ እንዲችሉ፣ ዛሬውኑ ወደ አንተ መንገድ እንድትመልሳቸው፣ እንድትወቅሳቸው፣ እንድትቈነጥጣቸው፣ እንድትመክራቸው እግዚአብሔር ሆይ ወደ አንተ ጸልያለሁ። የእያንዳንዱን ቤተሰብ ጌታዬ ሆይ ኑሮ ተመልከት። አቤቱ አምላኬ አባቶችና እናቶችን ተመልከት። በአንተ መንገድ መራመድ ያቃታቸውን እኖ ከስንፍና የተነሳ ቤተሰባቸውን አንድ ላይ በማድረግ የአንተን ቃል ከማንበብና ከመጸለይ ኖ ወደ ኋላ ያሉትንም እንድታስባቸው ጸልያለሁ። እግዚአብሔር አባቴና አምላኬ ሆይ ዘመኑ ክፉ መሆኑን ያልተረዱ በነገሮችና በሁኔታዎች ውስጥ የተዘፈቁና የተዋጡ ብዙዎች አሉ። መንፈሳዊ ዓይናቸውን እንድታበራ ጸልያለሁ። ወገኖቼን እግዚአብሔር ሆይ እንድትመለከት ዛሬ ወደ አንተም እንድጸልይ ኔም ባሪያን ከናፍርቶቼን ስለ ከፈትከ አመሰግንሃለሁ። እግዚአብሔር አባቴና አምላኬ ሆይ እባክህ ለሌሎች ትርፍ እንድንሆን እርዳን ፍሬ የምናፈራልህ ሰዎች አድርገን። በነፋስ ወዲያና ወዲህ የተፍገመንገምን እግዚአብሔር ሆይ እንዳንወድቅ፣ በኀጢአት ነፋስ ወዲያና ወዲህ እያልን እንዳንወድቅ እግዚአብሔር ሆይ ልጅህን አለቱን ኢየሱስ ክርስቶስን ደግሞ በልባችን እንድትመሠርትልን እንጸልያለን። በዚህች ምሽት የምንማረውን ቃልህን እባርክልን። ጌታ መንፈስ ቅዱስን ደግሞ በእኛ መካከል ልከ፣ ጌታ ሆይ በልባችን ቃልህን እንድታትምልን እንጸልያለን። ይህንን ሁሉ ታደርጋለህና እንወድሃለን፣ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ባከበርኮ በአንድ ልጅ ስም። የመቶ አለቃውን ብላቴናና የጴጥሮስን አማት እንዲሁም ሌሎችን ብዙ በሽተኞችን ስለ መፈወሱ አንስተን ትልቅ ቁም ነገር ተምረን ነበር። እስቲ አሁን ደግሞ ከቁጥር አሥራ ዘጠኝ ጀምሮ ያለውን ትምህርት አብረን እንማራለን። የዛሬው ትምህርት የመግቢያ ርዕሳችን አድርገን ያቀረብነው ሁለት ሰዎች ኢየሱስን ለመከተል ፈቃድ ጠየቁ የሚል ነው። ኢየሱስ ወደ ማዶ ሊሻገር በተቃረበ ጊዜ አንድ ሰው ወደ እርሱ ቀረበ። የማቴዎስ ወንጌል ምዕራፍ ስምንት ቁጥር አስራ ዘጠኝን ተመልከቱ። አንድ ጸሐፊ ምቀርቦ መምህር ሆይ ወደ ምትሄድበት ሁሉ እከተልሃለሁ አለው። አድማጮቼ፣ ይህ ጸሐፊ ምናልባት ወጣት ሳይሆን አይቀርም ብዬ ገምታለሁ። ሽማግሌ ቢሆን ኖሮ በዚህ አይነት ሁኔታ ሊቀርብ አይችል ይሆናል። እስቲ አንድ ጊዜ በአይነ ህሊናችሁ ይህን ሰው ተመልከቱ ወይም ደግሞ አስቡ በብዙ ሕዝብ መካከል ኢየሱስን ልከተለው ወይስ ልተው እያለ ሲያስብ ሲያሰላስል የቆየ ይመስላል። ወዲያውኑ ኢየሱስ ወደ ማዶል ሊሻገር ሲል ተመለከተ። ኢየሱስና ደቀ መዛሙርቱ ወደ ጀልባው በመሄድ ላይ ነበሩ። ይህ ወጣት በልቡ ያለውን ሐሳብ በፍጥነት መወሰን ነበረበትና ቀደም ብሎ ከሕዝቡ መካከል ወጣ። በክርስቶስ ፊት በመስገድ ወደምትሄድበት ሁሉ እከተልሃለሁ አለው። ጸሐፊው ወስኗል። ኢየሱስ ተመለከተው እንዲህም አለው፣ ለቀበሮዎች ጉድጓድ፣ ለሰማይም ወፎች መስፈር ያላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም በማለት ሲመልስለት በማቴዎስ ወንጌል ምዕራፍ ስምንት ቁጥር ሀያ ላይ እንመለከታለን። ኢየሱስ ክርስቶስ ለዚህ ሰው ምን የሚል ይመስላችኋል? ዋጋህን እተምንሃልን እያለ ሲጠይቀው እንመለከታለን። በዚህ ምድር ላይ አድማጮቼ፣ ጌታ በነበረበት ጊዜ ጌታችን ያለፈበትን ድህነት ነበር የሚያስታውሰው ድህነት አንዴ የተሸከመው መርገም ነበር። ይህ ሰው ኢየሱስን ይከተል አይከተል የተነገረን የለም። ከዚያ በኋላ ቁጥር አንድን ተመልከቱ። ከደቀ መዛሙርቱም ሌላው ጌታ ሆይ አስቀድሜ እንድሄድ አባቴን እንድቀብር ፍቀድልኝ አለው ይለናል። ይህ ክፍል እዚህ ላይ ኢየሱስን ለመከተል የወሰነ ሰው አለ። ነገር ግን በመጀመሪያ አባቱን ለመቅበር ፈልጓል። ችግር ያለበት ሰው ይመስላል። ይህንን ሁኔታ ብዙውን ጊዜ አብዛኞቻችን በተሳሳተ መንገድ ነው የምንረዳው። አባትየው የሞተና ቤተሰቦቹ ሊቀብሩት የተዘጋጁ ይመስለናል። ከዚህም የተነሣ ጌታችን የመለሰውን መልስ ጭካኔ የተሞላበት አድርገን እንወስዳለን። ኢየሱስም ተከተለኝ፣ ሙታናቸውንም እንዲቀብሩ ሙታንን ተዋቸው አለው። ቁጥር ሀያ ሁለትን ይመለከቷል። ይህንን ሲል ጌታ ምን ማለቱ ነው? ሙታን እንዴት ሙታንን ይቀብራሉ? ለዚህ ወጣት ጌታችን ኢየሱስ የሚመልስለት ወይም ደሞ የሚነግረው የአባቱን ጉዳይ ሌሎች እንዲከታተሉ፣ እርሱ ግን ጌታን እንዲከተል ነው። ጌታችን ይህን ማለቱ ግድ እንደሌለው እንዲመስልህ ያደርግ ይሆንን። ግን ግድ የለሽ አልነበረም ጌታችን። ይልቁንም ይህንን ወጣት እንዲወስን እየረዳው ነው። በሕይወት መንገድ እንዲመራ ከሞት ወደ ሕይወት እንዲመጣ የሕይወቱን አቅጣጫ እንዲያስተካክል እየረዳው ነው። ክርስቶስን ያስቀድም ይሆን ወይስ የአባቱን ሞት ሥጋ? ይህ የወጣቱ የልቡ ፈቃደኝነትን ይጠይቃል። ከብዙ ጊዜ በፊት አድማጮቼ፣ አንዲት ወጣት ሴት ነበረች። አባቷ በጣም ብዙ ነገር እንድታደርግለት የሚጐተጉት ነበር። ይቺ ሴት ሚስዮናዊ ሆና ወደ ሌላ ቦታ ሄደች፣ በጣም ጥሩ ሥራም ሠራች። ከብዙ ዓመታት በኋላ ወደ ቤቷ ስትመለስ አባቷን በጣም ደክሞ እያለ ረዳት ሆነው አገኘቻቸው። አባቷም ጥለሽኝ ሄደሻል፣ ክርስቲያንም አይደለሽም ብለው ወነጀሏት፣ ወቀሷት። ልባቸውም በጣም ተከፋ። ይህንስ ታሪክ ስትሰሙ ሳላችሁ የአባቷን ሁኔታ ትጠይቁኝ ይሆናል። አባቷ ጌታን የማያውቁ ወይንም ደግሞ ኢየሱስ ክርስቶስን የግለዳኛቸው አድርገው ያልተቀበሉ ሰው ነበሩ። ስለሆነም ቤት ውስጥ ቆየች፣ ረዳቻቸው። በዚህም አገልግሎቷ የተነሣ የአባቷ ስሜት ተነካ። በኋላም በጌታ አመኑ። እግዚአብሔር ይመስገን። በዚህ ሁሉ ጌታ እየመራት እንደ ነበር እርግጠኛ ነኝ። በአንድ ወቅት ግን ሚስዮናዊ ለመሆንና ክርስቶስን ለማስቀደም መወሰን ነበረባት። እርምጃዋንም በዚሁ መንገድ ቀጠለች። አድማጮቼ፣ ማቴዎስ ስለ ወጣቱ የሚነግረንም ይህንኑ ነው። ኢየሱስ የባሕሩን ወጀብ ጸጥ አደረገ። ቁጥር ሀያ ሦስትን ደሞ ተመልከቱ። ወደ ታንኳም ሲገባ ደቀ መዛሙርቱ ምን አደረጉት? ይላል ተከተሉት ይለናል። አሁን አምስተኛውን ተአምር እንመለከታለን። ሰውነትን ከመፈወስ ጋር አይገናኝም ይሄ የሚናገረን ክፍል፣ ይልቁንም በተፈጥሮ ላይ የተደረገን ተአምር ነው የሚያሳየን። ኢየሱስ በፍጥረት ላይ ያለውን የበላይነትና ኃያልነት እንመለከታለን። ቁጥር አራትን ልብ ይሏል እነውም ማዕበሉ ታንኳይቱን እስኪደፍናት ድረስ በባሕር ታላቅ መናወጥ ሆነ፣ እርሱ ግን ተኝቶ ነበር ይላል። ይህንን ክፍል ጌታን በተቀበልን ማግስት ተሰብከን ወይም ደሞ አንብበን ተረድተን ይሆናል። ይህ ማዕበል ተራ አልነበረም። ጌታችን ግን ተኝቶ እንደ ነበረ ልብን በል የሚያስደነግጥ የሚያስፈራ ልብን የሚያቀልጥ ማዕበል ነበረ። ወዲያና ወዲህ የሚያደርግ ማዕበል ነበረ። ይህም የክርስቶስን ፍጹም ሰው መሆን ከሚያሳዩን ነገሮች አንዱ ነው። ኢየሱስ ክርስቶስ በማዕበል ውስጥ እንኳን ሰውነቱ እስኪዝል ድረስ ደክሞት ተኝቷል። ሁኔታውም አንድን ነገር ይገልጣል። እርሱ በማዕበል ውስጥ እንኳን ሊተኛ ይችላል፤ እኛ ግን አንችልም። ደቀ መዛሙርቱም እንደኛው ነበሩ። ቁጥር አምስትን እንመልከት። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት ይለናል። ምን ዐይነት ትንሽ እምነትን ያላቸው! የክርስቶስን ምላሽ ደግሞ እንመልከት። እርሱም እናንተ እምነት የጐደላችሁ ስለ ምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱንና ባሕሩን ገሰጸ። ታላቅ ጸጥታም ሆነ ይላል። ደቀ መዛሙርቱን ስለ እምነት ጒድለት ገሰጻቸው፣ ከዚህም ባሕሩንና ማዕበሉን ገሰጸ፣ ማዕበሉም ጸጥ አለ ይላል። ጌታ የተመሰገነ ይሁን። በእርግጥም እነዚህ ሰዎች በዚያን ጊዜ የነበራቸው እምነት ትንሽ ቢሆንም ከፍተኛ የስደት ማዕበል ባናወጣቸው ጊዜ ስለ እኛ አይገድህምን ሲሉ አይታዩም። በሐዋርያ ሥራ ምዕራፍ አራት ቁጥር ሀያ ዘጠኝ እንደምናነበው አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው አሉ። ይህ ነበር ለእነርሱ ትልቅ ነገር። በዚህ ዘመን የእነርሱ ዐይነት አስተሳሰብ እንዲኖረን ምን ያህል እንፈልጋለን? አድማጮቼ፣ ጌታ ኢየሱስ ክርስቶስ ማዕበሉን ጸጥ ማድረጉ በደቀ መዛሙርቱ አመለካከት ላይ ከፍተኛ ለውጥ ነበር ያመጣው። ሰዎቹም ነፋሳትና ባሕርስ እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው? እያሉ ተደነቁ ይለናል። የሚቀጥለው ክፍል ግብረ ገብነቱን የሰጠው ሊፈጽሞ የሚያስችል ኀይል ወይም ሥልጣን እንዳለውም የሚያሳይ ነው። በሰው ልጆች ሕይወት ውስጥ በዘመናት ሁሉ የሚነሣውን ውጣ ውረድና የሚያናውጥ የሚያስጨንቅ እንቅልፍ እየነሣ ጣሪያ ጣሪያውን ያስቈጠረ የሕይወት መድረሻና መነሻችንን የሚያውክ ማዕበልን ጸጥ የሚያደርግ ጌታ። ምስጋናና ክብር ለርሱ ይሁን። ጌታ የተመሰገነ ይሁን። में इंदू ये ये ये ये ये ता న సతి నిందు దాత నన్నే కే తాకర కే తాకర కే తాకర కే తాకర కే తాకర కే తాకర కే తాకర oh እንደ ኢየሱስ ማን አለ ወገኖቼ። በመቀጠል ደግሞ ጌታ ከሁለቱ ገርጌሶናውያን አጋንንትን ስለ ማውጣቱ እንመለከታለን። ቁጥር ሀያ ስምንትን ልብ ይሏል። ወደ ማዶሙ ወደ ጌርጌሶኖን አገር በመጣ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥቶ ተገናኙ። እነርሱም ሰው በዚያ መንገድ ማለፍ እስኪሳነው ድረስ እጅ እጅግ ክፉዎች ነበሩ ይላል። በዚህ አካባቢ ይኖሩ የነበሩት እስራኤላውያን ወገኖቼ የጋድ ወገን ነበሩ። ኢየሱስ ወደዚህ አገር ሲገባ በአጋንንት የተያዙ ሁለት ሰዎችን አገኘ። ካደሩባቸው አጋንንት የተነሳ ሰዎቹ እጅግ ክፉዎች ነበሩ። ይሁን እንጂ ኢየሱስን ባዩ ጊዜ እነሆም ኢየሱስ ሆይ የእግዚአብሔር ልጅ ካንተ ጋር ምን አለን ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን እያሉ ጮኹ ከእነርሱ ምርቆ የብዙ ሪያ መንጋ ይሰማራ ነበር አጋንንቱም ታወጣንስ እንደሆነ ወደ ሪያው መንጋ ስደደን ብለው ለመኖት ይላል ከቁጥር ሀያ ዘጠኝ እስከ ሰላሳ አንድ ያለውን ተመልከቱ በአንድ በሆነ ምክንያት አጋንንት ቁሳዊ አካል ባለው ነገር ውስጥ ማደር ይፈልጋሉ። እስቲ ኢየሱስ ምን እንዳላቸው በሚቀጥለው ክፍል እንመልከት። ቁጥር ሰላሳ ሁለትን ተመልከቱ ሂዱ አላቸው። እነርሱም ወጥተው ወደ እሪያዎቹ ሄዱና ገቡ። እነሆም የሪያዎቹ መንጋ ሁሉ ከአፋፉ ወደ ባሕር እየተጣደፉ ሮጡ፣ በውሃም ውስጥ ሞቱ። የአሳማ መንጋ ደግሞ በአጋንንት ከመያዝ ሞትን የመረጡ ይመስላሉ። ተጣደፉ ሮጡ ይለናልና፣ ሰው ግን ወገኖቼ ከዚህ የተለየ ነው። ዛሬም ቢሆን በአጋንንት የተያዙ ብዙ ሰዎች አሉ። በኮሌጅ ውስጥ እያለው ስነ አእምሮ ለማጥናት ሞክሬ ነበር። ጤነኛ ካልሆኑ ሰዎች ጋር የሚሠራ ክርስቲያን የሆነ አኪም አውቅ ነበር። ይህ ሰው ስለሚያማቸው ሰዎች አንድ ነገር ነገረኝ ይኸውም ከሕመምተኞቹ ውስጥ ብዙዎቹ በአጋንንት የተያዙ መሆናቸውን ነው። እስቲ ቁጥር ሰላሳ ሦስት እስከ ሰላሳ አራት ያለውን ደግሞ ተመልከቱ። እረኞቹም ሸሹ፣ ወደ ከተማይቱም ሄደው ነገሩን ሁሉ አጋንንትም ባደሩባቸው የሆነውን አወሩ። እነሆም ከተማው ሁሉ ኢየሱስን ሊገናኝ ወጣ። ባዩትም ጊዜ ከአገራቸው እንዲሄድላቸው ለመኑት ይላል። ይህ በጣም የሚገርም ነው። እነዚህ ሰዎች ከክርስቶስ ይልቅ አሳማዎቹን ይመርጣሉ። ዛሬም ቢሆን ወገኖቼ፣ በየሰፈሩ በከተማው፣ በየገጠሩ፣ በመላው ዓለም ማለት ይቻላል እንዲህ ያሉ ከክርስቶስ ይልቅ አሳማዎቻቸውን የሚመርጡ ብዙ ሰዎች አሉ። በጌታ የተወደዳችሁ ክብራን አድማጮች ስለ ነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር በአንድም በሁለትም መንገድ ወደ እያንዳንዳችን ሕይወት መጥቷል። እንዲሁ እንደ ተቀበልነው ደግሞ በእምነታችን እንድናድግ እግዚአብሔር ይርዳን እያልን በዚሁ ዝማሬ እንሰናበታችኋለን። ደራደሩልን